ቃለ መሐላ ፈጽመው በትረ መንግሥቱን ሊረከቡ ከስድስት ሳምንታት ያልበለጠ ጊዜ በቀረበት በአሁኑ ወቅት ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የካቢኔ አባሎቻቸውን ለማሟላት ጥድፊያ ላይ ናቸው። በዚህ ሳምንት እንኳ የመከላከያውን፣ የአካባቢ ጥበቃውን፣ የአገር ደህንነቱንና የሥራና ከተማ ልማት መሥሪያ ቤቶች ኃላፊዎችን እንዲሁም በቻይና የዩናይትድ ስቴትስን አምባሳደር ይፋ አድርገዋል። የአሁኑ ምርጫቻቸውም እንደ ከዚህ ቀደሙ ሁሉ ውዝግብ መቀስቀሱ እየተሰማ ነው። ዝላቲካ ሆክ የዘገበችውን አዲሱ አበበ ያቀርበዋል። በከርሰ ምድርን የነዳጅ ውጤቶች ወይም ግብአቶች ደጋፊነታቸው የሚታወቁት ስካት ፕሩት የኦክላሆማ ግዛት ጠቅላይ አቃቢ ሕግ ናቸው። የአካባቢ አየር ጥበቃ መሥሪያ ቤትን ይመራሉ ተብሎም ይጠበቃል። ምንም እንኳ የሰዎች እንቅስቃሴ ለአየር ንብረት ለውጥ አስተዋጽኦ እንዳለው በሳይንስ የታመነ ቢሆንም ፕሩት ግን በግሎባል ዋርሚንግ ማለት በዓለም ግለት ተግባራዊነት ላይ ባላቸው አቋም ይተቻሉ። በዚህም በፕሬዝዳንት ኦባማ የአየር ንብረት ለውጥ ላይ ህጋዊ ዘመቻ ከፍተው እንደነበር ይታወሳል። የኒህ ሰው መመረጥ አወዛጋቢ ነው በማለት ብዙዎች ይከራከራሉ። ለቤቶችና ለከተማ ልማት ሚኒስትርነት የታጩት የአእምሮና የነርቭ ቀዳጅ ሐኪሙ የዶክተር ቤን ካርሰን ምርጫ እንዳወዛገበው አይነት ማለት ነው። ትራምፕ ግን ለየት ባለ ሁኔታ ነው ነገሮቹን የሚመለከቱት። በአንድ ወቅት በሀገራችን ታሪክ እንደነበረው ያለ ታላቅ ካቢኔ እየመሠረትን ያለ መሆኑን ነው የማምነው። ጡረተኛው የባሕር ኃይል ጀኔራልና የኢራቅ ጦርነት አርበኛው ጆን ኬሊ አዲሱ የአገር ደህንነት ኃላፊ ሆነዋል። ሽብርተኛነትን በመዋጋትና ሚስተር ትራምፕ የሚያምኑበትን ሕገወጥ ፍልሰተኞችን የማባረር ፖሊሲ ተግባራዊ ያደርጋሉ ተብሎ ይጠበቃል። ትናንት ረቡዕ፣ ሚስተር ትራምፕ በሕግ የተመዘገቡ የውጭ አገር ተማሪዎችን እንዳይባረሩ የሚጠይቅ በ14 ከተሞች ከንቲባዎች የተፈረመ ደብዳቤ ከሰጧቸው ከቺካጎው ከንቲባ ራም ኢማኑዌል ጋር ተገናኝተው ነበር። ብልጽግና፣ ፍትህ፣ ነጻነት ያለበትን የአሜሪካንን ህልም ለማየት ነው የሚሞክሩት። እነርሱም ሆነ ቤተሰቦቻቸው ምንም ጥፋት የለባቸውም። ልናቅፋቸውና ልንደግፋቸው ይገባል። ሚስተር ትራምፕ ቀጥሎ የተወያዩት የሬስሊንግ ማለት በአሜሪካ የትግል ስፖርት ኃላፊ የሆኑትንና የአነስተኛ ንግድ ተቋማት አስተዳደርን ይመራሉ ተብለው ከሚጠበቁት ከሊንዳ ማክማሃን ጋር ነበር። ስለ ንግድ ስለ ስራ ፈጣሪዎችና ስለ ስራ ፈጠራም ተወያይተናል። ስለ አነስተኛ የንግድ ተቋማትም እንዲሁ። እናም በጣም ጥሩ የሆነ ውይይት ነበር። ሚስተር ትራምፕ ዛሬ ሐሙስ፣ በቻይና የዩናይትድ ስቴትስ አምባሳደር ከሚሆኑትና ከቻይናና በተለይም ከፕሬዚዳንት ዢ ጂንፒንግ ጋር ጥሩ ግንኙነት እንዳላቸው ከሚታመነው ከአዮዋው ገዢ ቴሪ ብራንስታንድ ጋር ተገናኝተዋል። እኒህኛው ከሌሎቹ የሚስተር ትራምፕ ምርጫዎች ይልቅ የተሻለ ተቀባይነት እንዳላቸው ታውቋል። የትራምፕ የሽግግር ባለሥልጣናት እንደገለጡት በቀጣዩ ሳምንት ሌሎች የካቢኔ አባላት በእጩነት ይቀርባሉ። ሚስተር ትራምፕ እንደገለጡት ለትልቁ ቦታ ለውጭ ጉዳይ ሚኒስትርነት ማለት ነው ያሰቧቸውን የተሿሚዎች ዝርዝር እያጠበቡ እየቀነሱ ሲሆን እስካሁን ከማሳቹሴትሱ የአንድ ጊዜ ብቻ ገዢ ከሆኑት ከሚት ራምኒ ሌላ የተሰማ እጩ የለም።